ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። የፍልስጤም ድጋፍ ቡድን ከእስራኤል ፕሬዚደንት የአውስትራሊያ ጉብኝት ጋር ተያይዞ የኒው ሳውዝ ዌልስ ፖሊስ የጣለውን ግደባ አሌ ብሎ ሲድኒ ውስጥ ሰላማዊ ሰልፍ ሊያካሄድ ነው። የተቃዋሚ ቡድን መሪ ሱዛሊ ተነጣጥለው ያሉት ሊብራልና ናሽናልስ ፓርቲዎች በዚህ ሳምንት ውስጥ መልሰው እንደሚጣመሩ ገለጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፍልስጤም ድጋፍ ቡድን የእስራኤል ፕሬዚደንት የአውስትራሊያ ጉብኝት ጋር ተያይዞ የኒው ሳውዝ ዌልስ ፖሊስ የጣለውን ግደባ አሌ በማለት ሲድኒ ውስጥ ሰላማዊ ሰልፍ ሊያካሄድ ነው። ፕሪምየር ክሪስ ሚንስ ጉዳዩ የሚመለከታቸው የመንግሥትና ፖሊስ ኃላፊዎች በተመሳሳይ ወቅት ከተማ ውስጥ ለመገኘት ወጥ ነው ላሉ የፍልስጤም ድጋፍ ቡድንና የዲሴምበር 14 የቦንዳይ ጥቃት ሐዘንተኞች ጋር የሕዝብ ደህንነትን ከማስጠበቅ አኳያ እየሠሩ ነው ሲሉ ተናግረዋል። ፕሬዚደንት አይዛክ ሄርዞግ ሲድኒ ከተማ ፌብሩዋሪ 9 የሚገኙ ሲሆን ይህንኑ የጉብኝት ቀናቸውን አስታኮ የኒው ሳውዝ ዌልስ ፖሊስ በሰሜናዊ ሲድኒ የመዘጋጃ ቤት አዳራሽና ምስራቃዊ ክፍለ ከተሞች ላይ የተቃውሞ ሰልፎችን ለቀጣዮቹ ሁለት ሳምንታት እንዳይካሄዱባቸው ገድበዋል። ይህንኑ ሰፍኖ ያለ ውጥረት ለማርገብ ፖሊስ እያደረገ ያለውን ጥረት ፕሪምየር ሚንስ ሲገልጡ የኒው ሳውዝ ዌልስ ፖሊስ ለማካሄድ የሚሿቸውን እንቅስቃሴዎች የሚያካሄድባቸው ስፍራዎች በተመለከተ ከፍልስጤም የድጋፍ ቡድን አስተባባሪዎች ጋር እየተነጋገረ ነው። ይህ አሁን አንስተን እየተነጋገርን ሳለ እንኳ እየተካሄደ ያለ ጉዳይ ነው። በሺህ የሚቆጠሩ ሀዘንተኞችና በሺህ የሚቆጠሩ ተቃዋሚዎች እንዲሁም ጎብኚ ፕሬዚደንት በተመሳሳይ ከተማ በተመሳሳይ ጊዜ አሉን። ከሁኔታዎች ጋር ተያይዞ ደህንነትን የማስጠበቅ ኃላፊነትም አለብን ብለዋል። ፖሊስ የቦንዳይ ጥቃትን ተከትሎ የሰላማዊ ሰልፍ እንቅስቃሴዎች ላይ ገደብ የመጣል ሥልጣን በኒው ሳውዝ ዌልስ ፓርላማ የተሰጠው ሲሆን ይኸው የፓርላማ ውሳኔ ግን ሕገ መንግሥታዊ የንግግር ነጻነትና የእንቅስቃሴ ነጻነት መብቶችን ይገድባል በሚል ይግባኝ ተጠይቆበታል። ለይግባኙ የፍርድ ቤት ስሚም ለፌብርዋሪ 26 ቀን ተቆርጦለታል። የተቃዋሚ ቡድን መሪ ሱዛሊ የናሽናልስ እና ሊብራልስ ፓርቲዎችን መነጣጠል ወደ ቀድሞ ቅንጅትነት ለመመለስ እየተካሄደ ያለው የእርቀ ሰላም ድርድር በዚህ ሳምንት ለዳግም ቅንጅትነት እንደሚበቃና የጥምረት በሩ ክፍት ነው ሲሉም አመላክተዋል። ወይዘሮ ሊ የካቢኔ አንድነት የተቃዋሚ ቡድን ስብሰባ ላይ የመታደምና የጋራ ውሳኔን ጥሰው የግል ድምፅ የሚሰጡ የሕግ መወሰኛ ምክር ቤት አባላት ሊገጥማቸው የሚገቡ እርምጃዎችን አስመልክቶ እስካሁን ከስምምነት ላይ እንዳልተደረሰ ተናግረዋል። የአውስትሬሊያ ፌዴራል መንግሥት ሦስት ቢሊዮን ዶላር የሚያወጡ የመከላከያ ቤቶችን ለሽያጭ ሊያቀርብ መሆኑን አስታወቀ። መንግሥት ከዚህ ውሳኔ ላይ የደረሰው በርካታ ዓመታትን የዳሰሰ ኦዲት ካደረገ በኋላ መሆኑን የመከላከያ ሚኒስትር ሪቻርድ ማልስ ገልጠዋል። ለሽያጭ የሚቀርቡት የመከላከያ ንብረቶች ከ60 በላይ ሲሆኑ ሲድኒ ወደብን የሚገኙ ደሴቶችንና ማሪቢኖንግ ሜልበርን የሚገኙ ዋነኛ የጥይት መጋዘን የነበሩትን ያካተተ መሆኑም ጠቁመዋል። ለኒው ሳውዝ ዌልስ የመጀመሪያዊቱ ሴትን ደራሴ ዛሬ ፌብርዋሪ 4 ጥር 27 የፍጻሜ ስንብት ሥነ ሥርዓት ተደርጎላቸዋል። ዴም ሜሪ ባሺር በ95 ዓመታቸው ከዚህ ዓለም በሞት የተለዩት ባለፈው ዓመት ሲሆን ለበርካታ ዐሠርተ ዓመታት ያበረከቷቸው አገልግሎቶች ተነሥተው ተወድሰዋል። ዴም ሜሪ በሺር ከሊባኖሳዊ አባታቸውና ከትውልድ ሊባኖሳዊት እናታቸው የተወለዱ ናቸው። በሥነ ሥርዓቱም ላይ ልጃቸው ሱዛን ባሰሙት የስንብን ንግግር እናታቸው ላያሌዎች ማለፊያ ተምሳሌት እንደነበሩ ጠቅሰዋል። የቀድሞው የሊቢያ ፕሬዚደንት መዋምር ጋዳፊ ወንድ ልጅ ሰይፍ አልእስላም መገደላቸው ተነገረ። የ53 ዓመቱ የጋዳፊ ልጅ የተገደሉት ከመዲናይቱ ትሪፖሊ 136 ኪሎ ሜትሮች ርቀት ላይ ባለችው በምዕራባዊ ሊቢያ ዚንታን ከተማ ሲሆን የማማታቸው ሁኔታ እስካሁን በውል እንዳልታወቀም ተመልክቷል። የአል ኢስላም ጠበቃ እንዳመለከቱት በማኅበራዊ ሚዲያ ቤታቸው ሳሉ የመገደላቸውን ዜና እውነት ሲሉ አረጋግጠዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 108 ኢትዮጵያ ብር ከ27 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 69 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 58 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 20፣ ከፍተኛ 33። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 23። ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 20፣ ከፍተኛ 31። ፐርዝ ፀሐያማ ሆኖ ይውላል። ዝቅተኛ 16፣ ከፍተኛ 34። አድላይድ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 16፣ ከፍተኛ 2 32። ሆበርት በከፊል ደመናማ ይሆናል። ዝቅተኛ 14፣ ከፍተኛ 19። ካምብራ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 15፣ ከፍተኛ 36። ዳርዊን ብራ ይሆናል። ዝቅተኛ 24፣ ከፍተኛ 32። አዲስ አበባ በከፊል ፀሐያማ ይሆናል። ዝቅተኛ 11፣ ከፍተኛ 23። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፍልስጤም ድጋፍ ቡድን ከእስራኤል ፕሬዚደንት የአውስትራሊያ ጉብኝት ጋር ተያይዞ የኒው ሳውዝ ዌልስ ፖሊስ የጣለውን ግደባ አሌ ብሎ ሲኒ ውስጥ ሰላማዊ ሰልፍ ሊያካሄድ ነው የተቃዋሚ ቡድን መሪ ሱዛሊ ተነጣጥለው ያሉት ሊብራልና ናሽናልስ ፓርቲዎች በዚህ ሳምንት ውስጥ መልሰው እንደሚጣመሩ ገለጡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው